የተጠናቀቀው በጀት ዓመት የአማራ ክልልን ይጎበኛሉ ተብለው ከታቀዱት የውጭ ሀገር ጎብኚዎች ቁጥር የመጡት ሀያ በመቶ ብቻ መሆናቸውን የገለጸው የባህልና ቱሪዝም ቢሮ የክልሉ ቱሪዝም በእጅጉ በመዳከሙ ስራ ለማቆም መቃረቡን አስታወቀ። የቢሮው ኃላፊ ዶክተር አየለና አናውጤ ዛሬ ለአሜሪካ ድምጽ እንደተናገሩት በክልሉ ተለዋዋጭ ገጽታ እያሳየ የቀጠለው የትጥቅ ግጭት ዘርፉን ጨርሶ ለማስቆም እየተቃረበ መሆኑን ተናግረዋል። የአሜሪካ ድምጽ ያነጋገራቸው በቱሪዝም ዘርፉ ላይ የተሰማሩ ወጣቶችም በግጭቱ ሳቢያ ከስራ ገበታ ውጪ መሆናቸውን አመልክተዋል። አስቴር ምስጋናው ዘገባላት። ካለፉት አራት ዓመታት ወዲህ በአማራ ክልል የቱሪዝም ዘርፉ እየተቀዛቀዘ መቆየቱን ያመለከተው የክልሉ ባህልና ቱሪዝም ቢሮ በተለይ በዘንድሮ ዓመት በመንግስትና በፋኖ ቡድኖች መካከል በቀጠለው ትጥቃዊ ግጭትና አለመረጋጋት ሳቢያ በእጅጉ መዳከሙ አሁን ላይ ጨርሶ ወደ መቆም እየተቃረበ መሆኑን አስታውቋል። የክልሉ ባህልና ቱሪዝም ምክትል ቢሮ ኃላፊ ዶክተር አየላናውጤ ዛሬ ከአሜሪካ ድምጽ ጋራ በነበራቸው ቆይታ ከግጭቱ ጋር በተያያዘ ክልሉ በአስቸኳይ ጊዜ አዋጅ ውስጥ በመክረሙ የውጭ ሀገር ጎብኚዎች ቁጥር እንዲቀንስ ምክንያት መሆኑን አስረድተዋል። ጎበኛ ብለን ነበር ያቀርነው ነገር ግን ከበጀት አመቱ መጀመሪያ ጀምሮ ከሐምሌ ወር ጀምሮ ክልሉ በገጠመው ችግር ምክንያት ውጭ ቱሪስት ፍሰቱ በቅር ልካሄዳ በተጨባጭ በበጀት አመቱ የጎበኘው ቱሪስት አስራ ስምንት ሺ ስድስት መቶ ሰባ ሰባት ይሄም የቅዱን ሀያ ፐርሰንት ብቻ ነው የተፈጸመው። ምክንያቱም በቱሪስት መዳረሻ አካባቢዎች የነበረው የጸጥታ ሁኔታ ክልሉ በአስቸኳይ ጊዜዎች ውስጥ በመሆኑ ምክንያት የውጭ ቱሪስት ደግሞ የአስቸኳይ ጊዜዎች ሲታወጅ ክልሉ ያለበት ሁኔታ አንደርስታንድ ስለሚያደርጉ ከፍተኛ ሁኔታ ወርዷል። They were just looking at the city and the battle with ላሊበላ፣ ጎንደሩና ሰሜን ተራሮች ብሔራዊ ፓርክ ናቸው። በሰሜን ጎንደር ዞን ደባርቅ ከተማ ነዋሪ መሆኑን የገለጸልንና በሰሜን ተራሮች ብሔራዊ ፓርክ ውስጥ በተለያዩ ሙያዎች ተሰማርተው ጎብኚዎችን ከሚያገለግሉ ማህበራት መካከል ቀይ ቀበሮ የተባለ ምግብ አብሳይ ማህበር ባልደረባው እንዳልክ ዘላለም የውጭ ሀገር ጎብኝ ቁጥር ለመመናመኑ የስራውን መቀዛቀዝ በማሳያነት ጠቅሶ ያስረዳል። አምና ትንሽ ይሻላል እንጂ በዚህ አመት የለም። ምንም ነገር የለም። ጨራሽ ማህበር የተባሉ ዋለ ያስጎበኝ ጋይድም አለ ቀብረ ምግባሳ ያለ እዚህ ጎንደር ላይ እናት ጓዳ ማህበር የሚባል አለ። ብዙ ማህበሮች አሉ። በጣም የተጎዳ ህብረተሰቡ ጠቅላላ ተጎድታሉ። ቀድሞ የኮቪድ-19 ለዋላዊ ወረርሽኝ ቀጥሎም የአማራ ክልልን ጨምሮ በሰሜን ኢትዮጵያ ተስፋፍቶ የነበረው ጦርነት የክልሉን ቱሪዝም እያዳከመው መቆየቱን ያወሱት ዶክተር አየላ ናውጤ በተለይ የሰሜን ኢትዮጵያው ጦርነት ያስከተለው ጉዳት ቢሮ ማጥናቱን፣ ከሰሜኑ ጦርነት ጀምሮ በኋላ ዘንድሮም በደረሰውም ግጭት የደረሰውን አጠቃላይ ጉዳትና ውድነት እኛ ለማጥራት ሞከረናል። በሆቴሎች፣ በቅርሶች፣ በቱሪስት መዳረሻ ቦታዎች በበዓል ማዕከላት የደረሱ ጉዳቶች ተለይተዋል። በሌላ በኩል ደግሞ እነዚህ ድሮት ስ ተቋማት በመግባታቸው ምክንያት ደግሞ የደረሰባቸው ኪሳራም ተጠምጧል። ይህም በተደራጀ መንገድ ለክልሉ መንግስት አቅርበናል። ዘርፍ የተሰማሩ የተለያዩ ወጣቶች የኢኮቱሪዝም የተሰማሩ የመበተን አድጋ ተዳርገዋል። ተስራዎች ሆነዋል። ሆቴሎች ኦልሞስት ለአመት ያክል ብዙዎቹ ሰራተኛ ወደ መቀነስ ከባህር ዳር ከተማ በ15 ኪሎ ሜትር ርቀት በጣና ሐይቅ ዙሪያ በሚገኘው የዘጌ ባህረ ገብ መሬት ላይ ያሉትን ሰባት አብያተ ክርስቲያናትን እንዲሁም የሐይቁን ዙሪያ ሌሎች መስህቦችን ለቱሪስት ሲያስጎበኝ እንደነበር የነገረን ወጣት አዳነ ጌታ አሁን አሁን ግን ጎብኝ ባለመኖሩ ለስራ አጥነት መዳረጉን ገልጾልናል። ኤርፖርት ከብዬ ጣና ገዳማትንና ሳበይን ወንደር ጉሶ ስንባል አውራምባን ጉዛራን ምናምን ያስጎበኝ ነምን ከኮረና በኋላ ትንሽ ቱሪዝሙ ውቷል። ከዛ እንደገና እያገገመ እያለ ደሞ ጦርነቱ ጀመረ። በዛ ምክንያት ቱሪስት ጠፋል። በደባርቅ ከተማ የሚኖረው እንዳልክም በተመሳሳይ ችግር ውስጥ እንደሚገኝ ነግሮናል። በማህበሩ ታቅፈን የምንሰራው ማለት በቱሪዝሙ ብቻ ነው የምንመጠዳደው። መሬታችንም ወደ ፓርኩ ገብቷል። ረ እኛ ሁላችን የገበሬ ልጆች ነና ከዛ ተነስተን የመጣ ነው። በዚህ በቱሪዝሙ የምንተዳደር የነበረ ምንም ምንም ነገር አሁን የለም ማለት መንግስትም ጥያቄ ጠየቅ ነው የሆነ ፈንድ እንዲኖር ሆነ ወይም እንደ ስልጠና ነገር እንዲሰጥ ነ አሁን ምን ትሰራላችሁ? ምንም አንሰራም፣ ምንም ማለት ነው። የባህልና ቱሪዝም ቢሮ ምክትል ኃላፊ ዶክተር አየለ በበጀት ዓመቱ ከውጭ ሀገር ጎብኚዎች አንድ መቶ ዘጠና አንድ ሚሊየን ብር ገቢ ለመሰብሰብ ቢታቀድም በተጨባጭ የተገኘው ግን ሰባ ሚሊየን ብር ብቻ መሆኑን ጠቅሰው ለማከናወን የተቻለው የእቅዱን ሰላሳ ሰባት በመቶ ብቻ ነው ብለዋል። ለአሜሪካ ድምጽ አስቴር ምስጋናው ነው።